ወይዘሮ ኡንግ ሳንሱሺ እና የአውሮፓ ህብረት የውጭ ግንኙነት ኃላፊ ወይዘሮ ሞጎሮኒ ከስብሰባቸው በኋላ በጋራ በሰጡት መግለጫ ውይይታቸው በመግባባት ላይ የተመሰረተ እና መተማመንም የሰፈነበት እንደነበር ገልጸዋል። ወይዘሮ ሞጎሮኒ ውይይታቸው ያተኮረባቸውን ጉዳዮች ሲጠቅሱም በመጀመሪያ የዲሞክራሲያዊ ሽግግሩን የእርቅና ሰላም ሂደቱን በሚመለከት የአውሮፓ ህብረት የሚያደርገውን ድጋፍ እንዴት አድርጎ መቀጠል አለበት የሚለው ነው። የአውሮፓ ህብረት አገሪቱ አሁን ወዳለችበት ስርዓት እንድትገባ የራሱን አስተዋጽኦ ያደረገ እንደመሆኑ መጠን ይህ ሂደት እንዴት በተሻለ ሁኔታ መቀጠል እንደሚችል በሰፊው ተወያይተናል ብለዋል። ወይዘሮ ሞገሪኒ ያክለውም በአፈጻጸም ላይ አንዳንድ ልዩነቶች ያሉ ቢሆንም የጉዞ አቅጣጫው ግን አንድ አይነት በመሆኑ የሽግግር ሂደቱና የሰላም እርቅ ጥረቱ እንደሚሳካ ያላቸውን እምነት በመግለጽ የአውሮፓ ህብረት ድጋፍ እንደሚቀጥል አረጋግጠዋል። ወይዘሮ ኡንግ ሳንሱ ሺ በበኩላቸው ከአውሮፓ ህብረት ጋር ያለው ግንኙነት በመተማመን ላይ የተመሰረተ በመሆኑ በችግሮቻቸው ላይ በግልጽ እንደሚወያዩና ልዩነቶች ካሉም በጋራ በመስራት መፍትሄ እንደሚፈልጉ ጠቅሰው ይህም አይነተኛ የችግሮች መፍቻ ዘዴ እንደሆነና የማይፈታም ችግር አለ ብለው እንደማያምኑ አስታውቀዋል። በዚህ ዓለም የማይቃለል ችግር አለ ብለን አናምንም። በአገሮች መካከል ይሁን በድርጅቶች ወይም በማህበረሰቦች መካከል ያሉት ችግሮች ሁሉም መልካም ፈቃዳኝነቱ ካለ ሊፈቱ የሚችሉ ናቸው። የድሮዋ በርማ የአሁኗ መያንማር ከአምባገነን አስተዳደር ተላቃ በህዝብ የተመረጠ መንግስት የተመሰረተባት ለመጀመሪያ ጊዜ እንደ ኤሮፓ አቆጣጠር በ2015 ዓ ም በተካሄደ ምርጫ ሲሆን በዚህ ምርጫም አሸናፊ የሆነው የወይዘሮ ሱሺ ፓርቲ ብሔራዊ የዴሞክራሲ ሊግ በእንግሊዝኛ ናሽናል ሊግ ፎር ዴሞክራሲ የሚባለው ነው። የሰባ ዓመቷ ሰላማዊ ታጋይ ወይዘሮ ሱሺ በአሁኑ ወቅት የህዝባቸውን ይሁንታ አግኝተው ፓርቲያቸው መንግስት ለመመስረት የቻለና እርሳቸውም ዋና የመንግስት ካውንስለርና የውጭ ጉዳይ ሚኒስትር በመሆን እየሰሩ ቢሆንም አገራቸው ግን አሁንም በበርካታ ችግሮች ተተበተበች። በሰብአዊ መብት ከሚወቀሱት አገሮችም ተርታ ተሰልፋ የምትገኝ ናት። በተለይ ሮሂንግያ በሚባሉት ሙስሊም የህብረተሰብ ክፍሎች ላይ መንግስታቸው የሰብአዊ መብት ጥሰት እንደሚፈጽም የመብት ተሟጋች ድርጅቶች ደጋግመው ገልጸዋል። ለመብትና ለዲሞክራሲ በሚደረጉ ትግሎች በአርአያነት የሚጠቀሱት ወይዘሮ ሱሺ የሚመሩት መንግስት እንዲህ አይነት ከፍተኛ የሰብአዊ መብት መጣሱና እሳቸውም ድርጊቱን ቀድመው ሲያወግዙ አለመታየታቸው በርካታ ደጋፊዎቻቸውንና አድናቂዎቻቸውን እንዳስቆጣ በጋዜጣዊ መግለጫ ወቅት ጭምር ተንጸባርቋል። እሳቸው ግን ችግሩ የቆየና ውስብስብም ከመሆኑ አንጻር በአስቸኳይ ሊፈታ ካለመቻሉ በስተቀር መንግስታቸው ችግሩን ለመፍታትና ፍትህ እንዲሰፍን ለማድረግ ጥረት እያደረገ እንደሆነ ተከራክረዋል። በምርጫ አዲስ መንግስት ለመመስረት ይቻል እንደሆነ እንጂ ነባር ችግር የሚፈታው የአሳሰብ ለውጥ ሲደረግ ነው በማለትም በዚህ በኩል እየሰሩ እንደሆነ አስታውቀዋል። የመንግስታቱ ድርጅት በሮሂንግያ ሙስሊም ማህበረሰቦች ላይ የተፈጸመው ግድያና ሰቆቃ ገለልተኛ ቡድን እንዲያጣራው ያቀረበውን ጥያቄ ግን መንግስታቸው እንደማይቀበለው እሳቸው አስታውቀዋል። መንግስታቱ ድርጅት ጥያቄና ውሳኔ አንስማማም፣ ምክንያቱም ችግሩን የሚፈታ ነው ብለን አናምንም በማለት የቀድሞው የመንግስታቱ ድርጅት ዋና ጸሐፊ ኮፊ አናን ኮሚሽን በቦታው ተገንቶ ያቀረበውን ሀሳብ ግን ተቀብለን እየሰራንበት ነው በማለት ችግሩ ከድህነትና ከኋላ ቀርነት ጋር የተያያዘ በመሆኑ በዚያ በኩል ልዩ ጥረት ማድረግ ያስፈልጋል ብለዋል። የውጭ ጉዳይ ኃላፊ ወይዘሮ ሞገሪኒ ግን በዚህ በኩል ልዩነት እንዳላቸውና ህብረቱ የመንግስታቱ ድርጅት የሰብአዊ መብት ኮሚሽን ያቀረበው ጥያቄ እንደሚቀበል አስታውቀዋል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።